የኢትዮጵያ መንግስት ብሪታንያ የልዑል አለማየሁን አጽም እንድትመልስ እንደገና ጥያቄ ማቅረቡን ሰምተናል። ጉዳዩ እንዴት ንግስት ኤልሳቤጥ ጋር ደረሰ? ምን አይነት መልስ አገኛችሁ? ጥያቄው የቀረበው እሳቸው ጋር ከአስራ ሁለት አመት በፊት ነው። የቀድሞ ፕሬዚደንት ግርማ ወደ ጊዮርጊስ በኦፊሴል ጽፈው ነበረ። ልዑል አለማየሁ የተቀበሩበት አካባቢ ሌሎችም ልዑላን ቤተሰቦች ወይንም የንጉሳዊ ቤተሰብ ጋር የተያያዙ ሰዎች አብረው የተቀበሩበት ስለሆነ የእነዚያን መንፈስ መበጥበጥ ይሆናል የሚል ምላሽ ነው የተሰጠው እና ከዛ ጊዜ ጀምሮ ያው የኢትዮጵያ መንግስት ጉዳዩን እየተከታተለ ነው ያለው። አሁን ደግሞ በአዲስ መልክ ይዘነዋል። እንደገና እያነሳሳ ነው ያለነው ምክንያቱም ከሙዚየሞቹ ጋር፣ ከቤተ ክርስቲያኖቹ ጋር፣ ከሌሎቹም ጋር ከአጼ ቴዎድሮስ ጸጉር መመለስ ጋር ተያይዞ ጉዳዩን ከአዲሱ አመራር ጋር እና በተለይም ደግሞ የባህል ሚኒስትሯ ጋር እያንከባለል ነው ነው ያለ ነው። እንደገና እየቀሰቀስ ነው። የሚቆም አይደለም። በአንድ ወቅት ወረድ፣ በአንድ ወቅት ሞቅ ሊል የሚችል ካልሆነ በስተቀረ አሁን ግፊታችንን እያጠናከርን ሊሄድበት ወቅት ነው ለማለት ይቻላል። አሁን እንደ አዲስ ያቀረባችሁት ጥያቄ አለ። እንደ አዲስ ቀርበዋል። የባህል ሚኒስትሯ በመጡ ጊዜ ቦታውን ጎብኝተው እና የአበባ ጉንጉን አስቀምጠን ቅዱስ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ነው የተቀበሩት ልዑል አለማየሁ የዛን አስተዳዳሪ ጠይቀናቸዋል። ጥያቄያችንን እንደገና እያቀረብን ነው። ስለዚህ ለንጉሳውያን ቤተሰቦች ጉዳዩ ይቅረብልን፣ ለንግስቲቱ ይቅረብልን እና ምላሽ ይሰጠን ብለናል እና ምላሽ እየጠበቅን ያለ ነው በከፍተኛ ደረጃ እንግሊዝ መንግስት ጋር በሚደረጉ የኛ ባለስልጣኖች በሚደረጉ ውይይቶች ሁሉ ጉዳዩን ሳናነሳ ቀርተን አላውቅም። አሁን እሱኑ እየጠየቅን ያለ የአጼ ቴዎድሮስ ጸጉር ሲመለስ ምናልባት እንግሊዞች እነሱ ጋር ያለው የኢትዮጵያ ቅርስ እንዲመለስ ፈቃድ ይኖራቸው ይሆናል የሚል ተስፋ በኢትዮጵያውያን ዘንድ አሳድሮ ነበረ። እንደሚያውቁት የፈረንሳዊ ፕሬዚዳንት ኤማኑኤል ማክሮን አውሮፓውያን ከአፍሪካ የወሰዷቸውን ቅርሶች እንዲመልሱ ግፊት የማድረግ አዝማሚያ ይታያል። የልዑል አለማየሁን አጽም ጨምሮ ሌሎች በርከት ያሉ የኢትዮጵያ ቅርሶች በብሪታንያ እንደሚገኙ ይታወቃል። እና በእነሱ በኩል ያለው የአቋም ሁኔታ ምን አይነት በነሱ በእነሱ በኩልም በህዝብ ደረጃ በአዋቂዎች ደረጃ በምሁራን ደረጃ ያው ግፊት እየመጣ ነው ያለው። ሰው እያወቀ በሄደ ቁጥር የሰውን ንብረት እዚህ ይዞ የኔ ነው ብሎ የማለት ነገር አስቸጋሪ ነው የሚሆነው ወደፊት ትውልድ እየተለወጠ እያወቀ ሲሄድ የሚመጣ ጥያቄ ይሆናል። እስካሁን ግን ጠንክሮ መጥቷል ለማለት ያስቸግራል። ነገር ግን ኢትዮጵያ በእንግሊዝ ውስጥ የምትጠይቃቸው ቅርሳ ቅርሶች ከአንድ ሺህ በላይ ናቸው እና እነዚህን ኢንስቲቱሽናሊ በሆነ መንገድ ነው የምንጠይቀው። ነገር ግን ለጊዜው ምን አለ የእንግሊዝ በፓርላማ የጸደቀው ሙዚየሞቹና እነዚህን ንብረቶች የያዙ ተቋማት ውስጥ የእንግሊዝ ፓርላማ ካልፈቀደ በስተቀረ በሕግ የተከለከለ ነው ማዘዋወርም፣ መመለስም፣ ምንም ማለት ምንም አይነት እርምጃ መውሰድ። ስለዚህ ጠብቁ፣ አሳዩት ብቻ ተብለው ነው የተሰጣቸው አሁን ባለው ሕግ። ስለዚህ እንግሊዝ ሕጓን መቀልበስ ይኖርበታል። ሁሉንም አንድ ሆንም ለመመለስ ለእኛ ስናየው የእንግሊዝ መንግስት የህግ ማዕቀፍ ችግር አለበት የህግ እንቅፋት አለበት። ነገር ግን ይሄንን ግምት ውስጥ አስገብተን እኛ ደግሞ እንፈልገዋለን። እነዚህ እንቅሳቅሶች እኛ እንፈልጋለን። ስለዚህ ሁለቱን ያዛመደ አካሄድ ኬዝ ባይ ኬዝ እየሄድንበት ነው ያለ ነው። መጀመሪያ መምጣት ያለባቸውን እያስቀደምን ነው። ቀጥሎ መምጣት ያለባቸውን በቀጣይ በጋራ እየተነጋገር ያለ ነው እና ተቋማቱ እየተነጋገሩበት ነው ያሉት ዘት ነው። ሙዚየሞቹ ቅርሶቹን በቅርበት የሚያውቋቸው ተመራማሪዎች ምን አይነት አቋም አላቸው? ከእኛ ጋር አቋማቸው ይሄዳል። አብዛኞቹ የሙዚየሙ ኃላፊዎችም እዛ ውስጥ የሚሰሩ የእኛ ዜጎችም አሉ። የእንግሊዝ ዜግነት የወሰዱ ኢትዮጵያውያን፣ ትውልደ ኢትዮጵያውያኖች አሉ። በጣም ሲምፓተቲክ ናቸው፣ ማለት ለጉዳዩ ሀዘኔታ አላቸው ከእንግዲ ውስጥም በዚህ በቅርሳ ቅርስ ጉዳይ ላይ እና በሙዚየሞች ላይ ያሉ ሰዎችም ነጭ እንግሊዛውያንም፣ ጥቁር ኢትዮጵያውያን እንግሊዛውያንም ይህንን ተመሳሳይ ነገር ነው ከኛ እኩል ነው የሚያራምዱት። ነገር ግን ሁል ጊዜ የሚነግሩን የህግ ክልከላ አለብን። ስለዚህ ይሄንን ነው የሚሉት እና የፈረንሳይ ፕሬዚደንት የወሰዱት ተነሳሽነት እጅግ የሚበረታታ ነው እና ሰርተው ደግሞ ማሳየትም ይጠበቅባቸዋል። አውጀዋል፣ መመለስ አለባቸው ብለዋል። ፈረንሳይ ይህን እርምጃ ስትወስድ የራሱ የሆነ ጫና በእንግሊዞቹ ላይ ያሳርፋል። በሌሎች የአውሮፓ ሀገሮችም ላይ እንደዚሁ፣ በቅኝ ግዛት ዘመን የተሳተፉ ሀገሮች እንዲመልሱ ያደርጋል። ይሄ አጋዣችን ነው። ጥሩ ነው፣ እንወስዳለን። ከዚህ በፊትም የእንግሊዝ የውጭ ጉዳይ ሚኒስትር የነበሩ በወቅቱ በሀያዎቹ ተመሳሳይ ሀሳብ ያቀረቡበት ነበር። ማምጣትም አልነበረብንም በመጀመሪያ ደረጃ ብለው ያሉበት ሁኔታ አለ። እነሱ እነርሱን ከፋይዳ አውጥተን ሰነዶቹን ይዘን እየተከራከርን እየተደራደርና ያለ ነው። በቅርቡ ደግሞ ከፍ ያለ የኢትዮጵያ መንግስት ልዑካን ቡድን ጉብኝት ስለሚኖር ወደዛ እንቅስቃሴ እየገባና ያለ ነው ለማለት ነው። በብሪታንያ የኢትዮጵያ አምባሳደር አምባሳደር ፍስሐ ሻውል በጣም አመሰግናለሁ እግዚአብሔር